ما السبب؟ لا ለማ ክብረት በቅርብ የቀድመው የኢትዮጵያ ብሔራዊ እግር ኳስ ቡድን ባልደረባው ኤርሚያስ ወንድምዋን ደበት ምናልባትም ከዓለም ምርጥ በረኛ የተሰኘ ሲሆን ሞሪሽስ ላይ ከአምስት የመለያ የፍጹም ቅጣት ምቶች አራቱን ከግብነት በማዳን የሀገሩን የኢትዮጵያን ብሔራዊ ቡድን ለድል ያበቃ ስመጥር ግብ ጠባቂ የነበረ ነው። ለታላቅ ሀገራዊ የስፖርት ውለታው ሞገስና ክብርን ለማላበስ ለጤና እክሉ ረዴትን ለመቸር በሜልበርን አውስትራሊያ ቅዳሜ ሰኔ አንድ ጁን ስምንት ልዩ ፕሮግራም ተዘጋጅቶለታል። ይህንኑ አስባብ አድርገንም ከለማ ጋር አውግተናል። መነሻው ከውልደትና እድገት ቀዮቹ ነው። ተወለድኩ ወደ ሰንጋትራ አካባቢ ነው፣ ግን እዛ አላደኩም። ሜሞሪ የለኝም። ያደኩ ሸው ሜዳ ነው። ከኤምባሲ አካባቢ መማር የነበረው ቋም ነበረ፣ ቋም የሚባል ትምህርት ቤት ጌታይቱ ብጡ ነው መሰለኝ የሚባለው። እዛ ማድ ነበር። ሶስተኛ ክፍል እያለው መሰለኝ ትምህርት ቤቶች ድ ነበረ በዛ ወቅት ተጣዋዋቂ ነበርኩ። ዝረፍ ነበርኩ ማለት ነው። አንድ ልጅ ገባ። የኛ ቡን ሶስተኛ ነው የምናምርጥ ሄደን ነው ሶስት ለባዶ እንመራ ነበረ ከግማሽ በኋላ ገባሁኝ ምንም ጎል አልገባብኝም ልጁ ግን ምንቤስም ትፈራለን እዛ ጥሩ ውስጥ ነበረው የሶስት ጎል ጉቶ ነበረ ከርፍ በፊት ልዩ ጎበዝ ነው። እኔም ጓሴ ደስ ብሎኝ በዛ ነው በረኝነት የጀመርኩት። የተለያዩ የእግር ኳስ ተጫዋቾች ግማሾቹ አጥቂ መሆን፣ ግማሹ ተከላካይ መሆን ይመርጣል። አንተ የበረኝነትን እንዴት ልትመርጥ ቻልክ? በጣም አስቸጋሪ ነው። በረኛ የትም ዓለም ነው የማይፈልጉት መጫወት። እዚህም ሀገር በጣም ችግር አለ ግን ሲወጡ ሲገቡ ጥሩ በረኛው ነው የሚወጡት። ካወቀው ደግሞ የዚህ ሀገር በእጅ የሚጫወት ስፖርት በብዛት ስላለ መወደቅ፣ መነሳት ንቅሳሸው እና ጥሩ በረኛ ያወጣቸዋል እዚህ ሀገር። እኔ ግን በረኛ ለሆነ ቻልኩ በምንሴ ታረጋይ ገባው ወደኩ በዛው ቀጠርኩኝ እንጂ የግድ በረኛ መሆን አለብኝ ብዬ ወስኜ አይደለም የገባሁት። ከገባ በኋላ ደግሞ ቦታውን ውስጥ ወርደርኩ በዛው ቀጠርኩ ማለት ነው። ግን መጫወትም እችላለሁ እንደ ተጫዋቾች ባልሆን በለበረኛ አይከፋም ማለት ነው። ከትምህርት ቤት የእግር ኳስ ጨዋታ በኋላ እንዴት ወደ ክለብ ጨዋታ ከፍል ልትልቻል ወይም ወደዛ ልታመራ በቃ? አሁ በመጀመሪያ ደረጃ ከቁስቋም ስጨርስ ሰፈር ይሞክዱ ነው የገባሁት ዘጠነኛ ክፍል አስረኛ አስረኛ እያለሁ መሰለኝ ከነ ሲራ ገብረመድህም አጭር መብራት ኃይል አጠራ የሚል ጎበዝ ነበረ። ሲወስፉ ነበረ። መንግስቱ ቦጋላ የሚባል ተጫዋች ነበረ። አራት ወረነት መብራት ኃይል፣ በዛን ሰዓት መብራት ኃይል ነው የሚባለው። እርግጠኛ ጋሽ ወንድሙ የዋናው ቡድን አስልጣኛ፣ ህጻናት ቡድን ጋሽ ታደለ የሚባል ነበረ እና አራት በረኛ አጋጣሚ የነበር ነው። እኔ አደረላለሁ እና አልፋለሁ። በሚቀጥለው በሚቀጥለው አመት ትምጣ ሶስቱ አሁን ያው ያሉት እነሱ እወስዳለሁ ይበቁኛል። ጋሽ ሆንም ታዲያ በዚህ ሰዓት እሱም ያድጋል ያድጋል ለሚቀጥለው አመት ብለውት ነበረ። እኔ አጋጣሚ ሆነው በረይ ኮከብ የሄድኩት እንግሊሽ ስኩል የሚባል ተስፋሚካኤል የሚባል ነበረ። እሱ ጋሽ ታደሰ ሞቃ የሚባል ቀድሞ የኢትዮጵያ ቡድን ተጫዋች እነሱን ያሰጥጥን ነበር እና ለእሱ ልንገር ላለ ነገርልኝ ፕሊዝ አልኩት። እሱ ነገረልኝ። ከዛ በኋላ ልይዛውና ልምምድ ሲኖረ እንዳለ ማየርኩኝ ትንሽ የልምምድ ግጥ የበረኛ አሳየኝ። እኔም ያው ልጅነትም ስለለቀ ትፍጥፍ አልኩበት። እሱም ጋሽጋበዮ የሚባለው የቡድኑ ጸሐፊ ነበረ ዱ መሪ ነበሩ በዛ ሰት እሳቸውን ጠርቶ ይህን ልጅ ቶሎ ቶሎ ብለው መዝግቡ አላቸው። ወይም በራሪ ኮከብ ከዛ አመት ከስሳ ሰባት አመት ዓመተ ምህረት ጀምሮ ነው መጫወት የጀመርኩት፣ በኢትዮጵያ አባር ማለት ነው። በዚህ ሰዓት ጋሽ ታደለ መንገድ አጋጣሚ ሆኖ ስንገናኝ፣ አሁን ላይ ሻገድ ለሞ ይለኝ ነበረ እና አጋጣሚ ሆኖ መብራት ኃይልን ሁለቴ ህፃናት ቡድን እያለን ሁለቴ ተጫውተን ሁለቴ ማሸነፍ ናቸው። ያ ይበልጥ ለደስታ ስቶኛል ማለት ነው። እዛ እስከ በረራ ኮከብ በኋላ ወደ የታመራ ከባሬ ኮከብ ክለቦች ፈረሰ። ኮሚኒስት ሲመጡ አፈረሱ። ያለው ምንድን ነው የሚወላቸው ማሻሻል ፋንታ ማፍረሱ ላይ ነስቶ፣ ሁሉም ነገር የኮሚኒስት ሲስተም መሆን አለበት የሚል ነው። ግን ማፍረስ አልነበረባቸውም። ፈረሰ። በራሪ መርከብ የሚባል ይዞት ነበር ደግሞ ጥሩነቱ በዛ ሳት ሊፈርስ አካባቢ ክለቦች ፈረሱ። እርምጃችን የሚባል መጣ። እርምጃችን፣ ትግል፣ ፍሬ ወደፊት የሚባሉ አፍርሰው በሌላ ተመሰረተ። በዛን ሰዓት ትራንዚት ነበር ትራንዚት የሚባል እኛ አቋቋም ነው ማለት ነው። ተስፋይ ከበደ ና እኔ ተመራርጠን ጓደኛችን ነበር ብዙ። ግን ጥሩ ጥሩ ተጫዋቾች ሰብስበን አንድ ቡድን አቋቋማል። እዛ ጫወት ነበር ወጣሁ ድረስ ግን ሶስት ጨዋታ መሰለኝ የተጫወቱ ሶስት ወይም ሁለት ቢሆን ነው ምንም ማድረግ አይቻልም። እኛ እንደወጣው በዛው ቀረው ማለት ነው ውጭ። ለኢትዮጵያ ቡድን ተመርቼ ለኢትዮጵያ ብሔራዊ ቡድን መቼ ተመረጥክ? ምን ያህል ጨዋታችን ተጫወትክ? ችግሩ ይሄ ነው። እኛ ስላለመድን ብዙም አንይዘውም። የተመረጥክበትን የተጫወትክበትን ጊዜ ምን ያህል እንደተጫወትክ አላቆምም። ምናልባት ከወጣት ቡድን ጋር ሀያ ሰባት ቢሆን ነው እንጂ በግምት እንደሱ። ወጣት ዋናው ቡድን ብሔራዊ ቡድን ደግሞ አቦርስ ስለነበሩ መግባት አስቸጋሪ ነው። ብሬክ አድርጎ ወዘ በረኛ ሲያጋጥም ያንን በረኛ ደግሞ ማረከበር ነው። በዛ ግንጅ ዘይ ደግሞ ባህላት ወልደ ጊዮርጊስ የሚባል መቻል የነበረ ፎርቅ ነበረ። ተስፋይ ዘለቀ የሚባል ነበር። ተስፋይ ሞከነ፣ ተስፋይ የራይል ተስፋይ ገብሩ የሚባል ነበረ። እነዚህ ሁሉ እያሉ እነሱም አለ ከእነሱ ጋር መወራደር ከባድ ነው። በረኛ ብዙ ሲሆን ምርጫው ራሱ ከብዳቸው ለመራጩ እና አስቸጋሪ ነው። ገብቶ ለመጫወት ማለት ነው። መጨረሻ ላይ ፎርቅም ስለሄደ ነው ስለ ወቶ በዛው ከሌሎች ጋር ስለቀረ ነው መግባት ይቻልኩት። ግን አስቸጋሪ ነው በጣም መጀመሪያ ይኩን እንደሚመስለኝ፣ የመና ይርኩት አላውቀውም። አልተጫሩ ዘርፍ ነበርኩ አልተጫወቁም። ከዛስ በብሔራዊ ቡድን ደረጃ የተጫወታችሁበት አጋጣሚዎች የት ነበሩ? አጋጣሚ ሆኖ እኔ ትጠፋለህ ተብዬ ሳልመረር ቀረው ሳልመረት መራት እኔ ምንም አላሳለኝም። ጥሩ ጓደኞች ስለነበር ጥሩ ክለብም ስለነበረ ሞራል ይሰጡ አይዞ የሚል እስካለ ድረስ ራስ ማብርታት አለ። ስንጫወት እኔ ደግሞ ያኔ ርምብያችን ስንጫወት ጥሩ ነበር የሚጫወተው በተጫወት መጨረሻ ላይ ለኢትዮጵያ ሻምፒዮና ደርሰን ከጥሩ ማበር ጋር ነበረ። ያን ጊዜ ደግሞ በጥሩ ይጫወት ነበረ ጥሩ ፎርም ላይ ነበርኩኝ ማለት ነው። እና በዚህም ወቅት እሑድ ተጫወትን፣ እሑድ አንዳንድ አንድ ወጣን እና አሸናፊ የግድ መኖር ስለነበረበት ጫወታው እንዲደገም ተደረገ። ማክሰኞ ማታ ተደገመ። አሁንም ሁለት ለት ተወጣል ሰው ሰለኛ ሁለቱንም ጎል ያገባው ተካገለቱ የሚባል ጎበዝ ተጫዋች ድረቢስ እንደሱ አላየውም እኔ ኢትዮጵያ ውስጥ እስካለ ድረስ ጥሩ ለኢትዮጵያ አገልጋሎት ይሰጥ ነበር። ሳይሰጥ ቀረ። ድረቢስ ተጫዋች ቢኖር ውስጥ ሁለት አይነት የጽበራው በዛ ምክንያት ሳይጫወት ሬታ ያደረገ ማሪታይም እኛ ቡድን ነበረ። እሱ ጥሩ አውቄ ነበረ ኳስ ስጠው፣ ጎል ነው። ለጎል ቅርብ ነው ማለት ነው ብዙ ጊዜ እና በዛን ምሽት ከጥ ማህበር ጋር እርምጃችን ሆነን ስንጫወት በሪጎሬ ወደ ሪጎሬ አምስት አምስት ስትሆን አይ ቲንክ ሁለት ነው መስለኛ ዳንፉት ዛለኝም በዛ አሸንፎ ወጣን። አጠቃላይ አዲስ አበባ ማህበር እንዳሸነፍ ፈልጎ ነበር ግን ሳይሰ- ከቀረ ያድን ነው ልገልጽ ለሚችለው እና እርምጃችን ግን ሌላ ጥረው ማለፍ የኢትዮጵያ ሸፈና መሆኗ ትግል ፍሬን አሸንፎ በዛን ሰዓት ደግሞ እንደዚሁ በፔናልቲን ያሸነፍ ነው። ይገርማል። እነሱ እነ ተስፋይ ጥለውም ሁሉ ነበሩ፣ ጎበዞች ናቸው እና አቦነ ነ ንጉሴ አስፋው ሁሉ ነበሩ። በአጋጣሚ አንዱ ፔናልቲ መቺ የነበርኩኝ አገባውኝ። በኋላ ተስፋይ ዘለቀ የሚባለው በረኛቸው መታ፣ የእሱን አዳንኩኝ። በዛው አለቀ ማለት ነው። አንድ አገባው፣ አዳንኩኝ የሚመታውን፣ በሱ አሸንፈን አንዴ የኢትዮጵያ የጥሎ ማለት ሻምፒዮና ስንሆን አንዴ ሻምፒዮና ሻምፒዮና ዳለ ማለት ነው። እርጉጃችን አጥቂ ጉዳይ ከተነሳ ግብ ጠባቂዎች ሁልጊዜ አይናቸው የሚያርፈው ብርቱ የሆነ አጥቂ ላይ ነው። ከአጥቂዎች ሁሉ በጣምን ስጋት የሚያሳድርብህ የነበረው ወይም የነበሩት የትኞቹ አጥቂዎች ነበሩ? በአጠቃላይ ዛ ሜዳ ውስጥ ኦፖዚሽኑ የሚጫወት ተጫዋች በሙሉ ለእኔ አደገኛዎች ናቸው። በረኛው ራሱ መጥቶ ጎል ሊያገባ ይችላል። ኮሮና ሲመታ ብዙ ጊዜ በረኞች የሚባሉ ስለሚያደርጉ ሊመጣ ይችላል። ግን በአጥቂ ደረጃ ብዬ ማውቀው ተጫዋች እስካሁን ያገባብኝ የለም። ቅርብ ጓደኝነት፣ ለምሳሌ ኤርሚያስ አሁን ስዚህ ይለኛል ከወደፊት ይጫወት ነበር። ከነሱ ጋር ስንጫወት ብቻውን ይዞ መጥቶ ሊያገባ ስል የእሱን ኳሳ ካዳምኩ በኋላ ታምራት የሚባል ነው ያገባታችን ኳስ። ከኤርሚያስ አድኜ ማለት ነው። ስንመለስ ዞብል የሚባል ቤት ታቅ ይወራል ምናልባት

ቡድንም አንዴ ናዝሬት፣ ደብረ ዘይት፣ ወንጂ ድረስ ይህን እየተጫወት ነው የምመጣው። በክረምት ሌላ ቦታ ከመሀል አንዳት ስም ቡድን አቋቁማ እንጫወት ነበር እና ጥሩ መሞሪ ነበረ ማለት ይችላለሁ። እዛስ አውስትራሊያ እንዴት መጣህ? ከዛ ሞሪሽ ሰድን ለኢትዮጵያ ቡድን ተመርጬ ነው። ከመመረጥ ያልተመረጥኩም ነበረ ያው ይጣፋል በሚለው እንትን ለእኔ ደፋር የለም ማንም አይጠይቅ፣ ማንም ለምንድን ነው ከእነዚህ በረኞች እኔ ማንሰበ በምንድን ነው ብዬ፣ ይጂ አቶ ይድነቃቸው ቢሮ አነጋገርኳቸው። ቀጥሳቸው እሺ፣ ይሄ አላቅም ለማንኛውም ቴክኒክ ኮሚቴውን ጠይቄ የሚሆነው ነገር አለ አሉኝ። በሁለተኛውም ነገር እንደዚህ ተጠራውኝ። ብዙ ጊዜ ኛሉ ባልታወረ ከመስማት እውነተኛውን ጠቀሜታ አለው እና ያኔ በዛን ሰዓት ላለመምረጥ ወሬ ሰምተው እንግዲህ ምን አይነት ወሬ ሰምተው ነው ይጣፋል። ፍራሹን ተሸክሞ መርካቶ ትሸት ተገኝቷል አይተነዋል ብሎ አውርተው ነው እንግዲህ ይታይ። አንተ ፍራሽ ተሸክሞ መርካቶ እና እንደዚህ ብሎ አወራውን ባገኘው ደስ ላይ ነበረ። ለምንም እንዳወራ ለምን እንደዛ ሊል እንደተቻለ ማወቅ ጥሩ ነው። ብዙ ጊዜ ግን በኋላ ቆማ እንደሆነ እንትንልም እጅ እኔ ደግሞ ያላደረግኩት ነገር ስለሆነ እጅ ለምን እንደዚህ እንደዚህ ማለት ነው ብዬ ጠይቄያለሁ። ከእሳቸው እጅ ዋንጫ ስለተቀበልን ማህበርን ስናችል ካፕቴን ያልነበርኩም ፈቃደ ሞለታ ነበር ካፕቴን እሱ ነበረ እሱ በቀይ ወጣ። ከዛ ጨዋታ ሀያ ደቂቃ ነው ይሁን ሰላሳ ደቂቃ ሲቀር ወጣ እና በኋላ መጨረሻ ላይ ሄደ አንተ ተቀበላለኝ ምክትልም አድለው ግን ጥሩ ጨዋታ ተጫውቻለሁ። ያለ ምሽት ጥሩ ነበርኩኝ እና ካፕቴንም አልነበርኩ ማለት ነው። ዋንጫውን ካቶ የነጋቸው ተሰማ በር ተቀበልኩ። ከዛ በኋላ እሳቸው ቢሮ ሄጄ ለምን ደ አልመረጠብኝ ምክንያቱም በአንድ በኩል ለሁሉም ተጫዋች ለሚያለስ ተጫዋች አና ደባቢ ነው ሁሉ የሚሰጣው ፊትነስ ምናምን ተብሎ ይሰጣል። በፊትነስ በኩል ብዙም አልጣማመነኝም። በደንብ እሰራለሁ እና ሄርኩኝ ለእሳቸው አቤቱታ አቀረብኩ። በሶስተኛው ቀን ነው በሁለተኛው ቀን ለኢትዮጵያ ቡድ ተጠራው ማለት ነው። ከዛ ሊቢያ ነው ነው ትዝ ለኛ አስራ ሶስት ጊዜ መስቀማን ነበር። ሊቢያ ነው ነው ሊቢያ አጋጣሚው ሰባት ጠፉ ከቲም ውስጥ እንደገና ቀላ ማቋቋም ሰባት ተጫዋች ሰብተው ሰባቱ ቢያንስ አምስቱ ቋሚ ተሰላፊ ናቸው። በዛን ጊዜ ደስ ያለኝ በኔ ምትክ ገባው ግርማ የሚባል የሆሜላ በረኛ ነበር፣ ፖሊስ ቡድን እሱም ከሰባቱ ጋር ቀራ። እንደገና አዲስ ቡድን ማቋቋም አለብን። ሊቢያ ለመሄድ ቀላል አይደለም። እንኳን አምስት ሁለት ተጫዋች በዘካት ከባድ ነው እና የት ተሄድን የተቻለው ጥረት አድርገናል። አልጄሪያ የሚባል ቡድን ነበር። አልጄሪያ ኃይለኛ ነበሩ። በዛ ጀርመንን ሶስት ለሁለት ነው ምናምን ያሸንፈው ነው የመጡት በዓለም ዋንጫ ጊዜ እና ጥሩ ጥሩ ተጫዋች ብዙዎቹ ደግሞ ፈረንሳይ ውስጥ ነው የሚጫወቱት እኛ አንተ ምንም አይሰጠም። አዲስ አበባ ውስጥ ተውለ ሀገር ለስሜት ትጫወታለህ ደትረት ታደረጋለ ደሱ ኳስ ስራቸው ነው ማለት ነው። ፖርቶ የሚባልም ቡድን የሚጫወት ነበረ። በዛ እሱ እዚህ ከመጣ በኋላ ያየሁት አንድ ሰባ ማጃር የሚባል እሱ ተጫወት ይጫወት ነበር። እንደውም ትዝ ይለኛል፣ በክንፍ በኩል መጥቶ የመታትን ኳስ እንዳንጉኝ አልረሳም። በኋላ በሰማንያ ስድስት የአውሮፓ ሻምፒዮና አስጫወት ነው ቦርቶ ተጫውቶ ደግሞ አንድ ቆንጆ ጎል እቺ የሆነ ጎል አግብቶ ነው ያሸነፉት። የኛን ሀገር ኳስ እድገት ስታዩ ወይ እንደ የኛ ችሎታ ያለው ጥሩ ኳስን እንዳፈለገ ማድረግ የሚችል ተጫዋች አለን በብዛት። ግን ውጤት ላይ እየደከምን ያለን ለምንድነው? ድክመቱ ማይፈለገው ያ ነው። አንተ ስልጣን ላይ ጥሩ ካልሰራ ስልጣኑ መልቀቅ አለብህ። ዝም ብለህ በስም መቀመጥ የለብህም። ለዛ ቦታ ቶን ማለት ነው። አ- ከተመለሱ ስለ አስራተኛው አፍሪካ ዋንጫ ሞሪሸስ ሄድን። ሞሪሸስ ሄደን አዲስ አበባ ላይ ስንጫወት አንድ ለባዶ አሸነፍን። ተስፋዊ ኬል ነበር ያገባው እዛ አንድ ለባዶ አሸነፉን። እነሱ በዚህ ሰዓት ሰዓት ተጨምሮ ነበረ የምንጫወተው አምስት አምስት ሊጎር የተደረሰ እኩል ሰው ወጣ። አንድ አንድ አንዴ እነሱ ሀገራቸው ስላቸው ምናምን እኛ በኢትዮጵያ ደግሞ አዲስ አበባ አስጠሪም አንድ አበር አሸነፍናቸው። ከአምስት ፔናልቲ አራቱን አጋጣሚ ሆኖ አግኘ እኛ ሁለት አግብተን ሁለ ለአንድ ነው መሰለኝ አሸነፍናቸው ወጣን፣ እና ያ እንደ ትዝታ እስከዛሬ የረጅም ጊዜ ይዘዋለሁ ማለት ነው። ማይ ረሰኝ ቀን ያቀን ነው። ከቀድሞው የኢትዮጵያ ብሔራዊ እግር ኳስ ቡድን ግብ ጠባቂ ለማ ክብረት ጋር ያካሄድ ነው ቃለምልልስ በዚሁ አላበቃም። በቀጣዩና የመደምደሚያ ዝግጅታችን ከሞሪሸስ የጥገኝነት ጥየቃ እስከ አውስትራሊያ የዳግም ሰፈራ ህይወቱ ያወጋል።